ኢትዮጵያን በመታው ድርቅ ለችግር የተጋለጠውን ሕዝብ ለመርዳት መንግስትን ጨምሮ የዓለም አቀፍ ማህበረሰብ እርዳታ ለማድረስ እየተሯሯጡ ይገኛሉ። እርዳታ ከመስጠት ጎን ለጎን በተለያዩ ቦታዎች መድረኮች ተከፍቶ ድርቁን መቋቋም በሚቻልበት ስልት ላይ ውይይት እየተካሄደ ይገኛል። ባሳለፍ ሮብ ቦን ከተማ የጀርመን ልማት ትብብር ጂይዜድ ያዘጋጀው ውይይትም በዚሁ ላይ ያተኮረ ነበር። ውይይቱ ቨንዲ ቡስተ ቪደ ግሩንቪር ዲሬ እርፎግራይሽ ቤካምፍን ማለት በረአውን ዳግም ለምለም ማድረግ፣ ድርቅም በተሳካ ሁኔታ መታገል የምርዝ ተሰጥቶ ነበር። የኢትዮጵያ ሕዝብ ቁጥር መጨመሩ፣ የአፈር መንሸርሸር እና የግጦሽ ቦታዎች መጥበብ ድርቁ የሚያደርሰውን ችግር ካባባሱት ምክንያቶች አንዱ ነው የሚሉት የመድረኩ ተሳታፊና በኢትዮጵያ የጂአይዜድ ስራ አስኪያጅ ዶክተር ዮሐንስ ሾንበርገር ናቸው። እንደሳቸው ገለጻ በአመት በኢትዮጵያ አንድ ነጥብ አምስት ቢሊዮን ቶን አፈር በመሬት መንሸርሸር ምክንያት ይታጠባል። ይህ በግብርናው ላይ ከፍተኛ ተጽዕኖ እንዳለው ጠቅሰዋል። ሌላኛው ለኢትዮጵያ መንግስት ከባድ ችግር የሚሆነው አሁን እየተገነቡ ያሉት ግድቦች ናቸው። የኢትዮጵያ መንግስት ንጹህ የመብራት ኃይል ለማቅረብና የተሻለ ህይወት ለመምራት ብሎ ብዙ ቦታዎች ላይ ግድቦችን እየገነባ ይገኛል። ይህ ግድብ ሙሉ በሙሉ ከተጠናቀቀ ከግማሽ በላይ የመሬት መሸርሸር እንደሚቀንስ ይጠበቃል። ይህን ችግር መንግስት ያውቃል። እናም በብሔራዊ ደረጃ ቋሚ የመሬት አስተዳደር የሚባለው መርሃ ግብር ተጠቅሞ ችግሩ ካለባቸው 600 ቦታዎች 177ቱ ላይ የመሬት መሸርሸርን ለማቆምና መልሶ ለማልማት እየሰራ ይገኛል። ዲስትሪክት ውስጥ የኢትዮጵያ መንግስት የልማት አጋርንን የሚሉት ዶክተር ዮሐንስ ሾንበርገር የአፈር መንሸርሸር ለመጠበቅ እና መሬቱን መልሶ ለማልማት ከኢትዮጵያ መንግስት ጋር እየሰራን ነው ይላሉ። ዜሮ የመሬት መንሸርሸር ለማሳካት በፖለቲካ ደረጃ መንግስትን ማሳመን ትልቅ ሚና እንደሚጫወት ሌላኛው ተሳታፊ የተባበሩት መንግስታት በረሃ የማቆም ኮንቬንሽን ሰራተኛ ዶክተር አሌክሳንደር ኤርሌቫይን ይናገራሉ። በግብርና ላይ የተመሰረተ ኢኮኖሚ የአፈር መንሸርሸር ማቆም ዋናው አላማው መሆን እንዳለበትም ይጠቅሳሉ። የመሬት መንሸርሸርን በተመለከተ በብሔራዊ ደረጃ መደረግ ያለበትን ዶክተር አሌክሳንደር እንዲህ ይላሉ። ብሔራዊ የድርጊት መርሃ ግብር የሚባለው የኮንቬንሽኑ ትልቅ መሳሪያ ነው። የኮንቬንሽኑ አባል የሆኑት ይህን እቅድ ስራ ላይ ለመዋል እየሰሩ ይገኛሉ። ከነዚያም ሀገሮች የሚመጡት መልሶች የተለያዩ ሲሆን የመሬት መሸርሸር ላይ መረጃ ይለዋወጣሉ። አዲስ ነገር የሆነው መሬት የተፈጥሮ ይዞታውን የሚቀይረውን የመሬት መሸርሸርን ለመቀነስ በብሔራዊ ደረጃ በተለያዩ መንገዶች መጠቀም መጀመራቸው ነው። ዶክተር ዮሐንስ ከኢትዮጵያ መንግስት ጋር ሆነው እስካሁን ስላለሙት መሬት እንዲህ ይናገራሉ። እኔ ለማለት የሚፈልገው የኢትዮጵያ መንግስት በመሬት ላይ የያዘውን ምርሃ ግብር በገንዘብ እንረዳዋለን። ለምሳሌ በቡና ቴክኒክ ላይ ያለውን you <laughs> ከኢትዮጵያ መንግስት ጋር ሆነን ተሸርሽሮ የነበረ 390 ሄክታር መሬት መልሰን አልምተናል። ሌላኛው ደግሞ የመሬቱ ውጤታማ መሆንን በተመለከተ በፊት በረሃ የነበሩ ተመልሰው ለምለም መሆናቸው ነው። የኢትዮጵያ ገበሬዎች እንደሚሉን ከአምስት ዓመት በኋላ መሬቱ የሚሰጠው ምርት ከ35 እስከ 80 በመቶ መጨመሩን ነው። ይህም ትልቅ ነገር ነው። በውይይቱ ወቅት ሀገሪቱ ውስጥ ያሉት የመሬት ባለቤትነት መብትን እና የመሬት ቅርምት ጋር ተያይዞ የሚመጡት ችግሮችም ተነስተዋል። የኢትዮጵያ መንግስት የመሬት መቀራመት የሚለውን አስተሳሰብ ባይጠቀምም የውጭ ሀገር ባለሀብቶች በግብርናው መስክ ስራ ላይ ሲሰማሩ በየአካባቢው ከሚኖረው ማህበረሰብ ጋር ግጭት መፈጠሩን ዶክተር ዮሐንስ ሾነንበርገር ጠቅሷል።